የፌዴራል ከፍተኛ ፍርድ ቤት አንደኛ ወንጀል ችሎት ልደታ ምድብ ስልጣንን ያለ አግባብ በመጠቀም ከባድ የሙስና ወንጀል ፈጽሟል ተብለው የተከሰሱ 22 ተከሳሾች የዋስትና መብት ውድቅ አደረገም። ችሎቱ ተከሳሾች ለደህንነታችን ሲባል በቃሊቲ ማረሚያ ቤት ሆነን ጉዳያችን እንከታተል ብለው ያቀረቡትን አቤቱታ ግን ተቀብሎታል። ችሎቱ በቅድሚያ የተመለከተው የተከሳሾች ጠበቆች ያቀረቡትን የዋስትና መብት ጥያቄና የአቃቢ ሕግ ምላሽ ግራቀኙን በመመልከት የተከሰሱበት ጉዳይ ከ10 ዓመት በላይ የሚያስፈርድ በመሆኑ የዋስትና ጥያቄ አልተቀበልነውም ብሏል። ባለፈው በነበረው ቀጠሮ ችሎት ያልቀረቡ አቶ ጌታቸው አሰፋን ጨምሮ አራት ተከሳሾችን በተመለከተ የሐሰት ዜና አስተላልፋቸኋል የተባሉ ሸገር ሬዲዮ፣ ፋናና የጠቅላይ አቃቤ ሕግ ተዛባ የተባለውን ትእዛዝ አስተባብለው ምክንያታቸውን ይዘው እንዲቀርቡ በሰጠው ትእዛዝ መሰረት የፋና ጋዜጠኛ አወላበረ እኔ የችሎቱ ትእዛዝ በትክክል ዘግቤያለው፣ ስህተቱ የተፈጠረው በድረገጽ ሰራተኞች ነው ብለዋል። ሸገርን ወክሎ የቀረበው አንጋፋ ጋዜጠኛ እሸት ያሰፋ ዜናው የወሰነው ነው ከጠቅላይ አቃቤ ሕግ ድረገጽ ነው። ትእዛዙ ከመድረሱ በፊት አስተባብለናል። የፍርድ ቤቱ ትእዛዝ ሲደርሰንም በድጋሚ አስተባብለናል ብሏል። የጠቅላይ አቃቤ ሕግ የህዝብ ግንኙነት ኃላፊ አቶ ዝናቡቱና ደግሞ ለተፈጠረው ስህተት ይቅርታ እንጠይቃለን፣ ወደፊት እንዲህ አይነት ስህተት እንዳይደገም ቃል እንገባለን ነበር ያሉት። ችሎቱም ስህተቱን ማስተባበላቸውን ግምት ውስጥ በማስገባት በከባድ ተግዛጽ አልፏቸዋል። አቶ ጌታቸው አሰፋ ቁጥጥራን ጨምሮ ለዛሬ መጥሪያ ደርሷቸው እንዲቀርቡ ትእዛዝ የተሰጠባቸው አራት ተከሳሾች በተመለከተ ትእዛዙን እንዲያደርስ የታዘዘው የፌዴራል ፖሊስ ችሎት አልቀረበም። አቃቢ ህግ በበኩሉ ትእዛዙ ለኔ ስላልሆነ ጉዳዩ የት እንደደረሰ አላቅም ብሏል። ችሎቱም የፌዴራል ፖሊስ ለተከሳሾቹ ድጋሚ መጥሪያ እንዲያደርስ አዟል። ተከሳሾቹ ስማችን በሚዲያ እንዲጠፋ በመደረጉ በታራሚዎች ጥቃት እየደረሰብን ስለሆነ ለደህንነታችን ሲባል ቃሊቲ ማረሚያ ቤት ሆነን ጉዳያችን እንድንከታተል ይፈቀድልን ብለው ያቀረቡትን አቤቱታ አቃቤ ህግም አልተቃወመም፣ ችሎቱም ፈቅዷል። ችሎቱ የዛሬውን ውሎ አጠናቆ ቀጣይ ቀጠሮ ግንቦት 16 2011 ይሁን ብሏል። ለዲ ደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም።